ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ25 እና በ31 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ትምህርት ቤትም የውጭ ስም ይሰጠዋል፣ በእንግሊዝኛ ይጻፋል ጸጉር ቤት ሳይቀር በእንግሊዝኛ ይጻፋል። በሀገራችን ነፃ መነጋገር እየቻል የምናስቀድመው የውጭ ቋንቋ ነው። በዚህ ዘመን የሚሰጡ ስሞች ያበሳጫሉ። ራሳችንን ማክበር ካልቻልን ማንንኛ መተውን ሊያከብረን አይችልም። ይህ ዘመን የግእዝ ትንሳኤ ነው የሚለዋሉ አምስት ስድስት ዓመት ወዲህ በጣም በጣም ትልቅ በግዕዝ ላይ ለውጥ አለ። ብዙ ስሞች እየወጡ ነው። ሶስቱም የንጉሴ አክሊሉ የዛሬ እንግዶች ናቸው። የነገሩ መነሻ ደግሞ ግዕዝ የአይን ስፔሻላይዝድ ክሊኒክ በሚል ስያሜ የተቋቋመው የሕክምና ማዕከል ነው። ቱቲ ውስጥ ከዩናይትድ ኔሽንስ የመጡ አንድ የግብፅ ተመራማሪ ሴትዮ ነበሩት። የሚናገሩት እንግሊዝኛና አረብኛ፣ ፈረንሳይኛ ነው። የጋሽ ጥላውንም ፍቅር ለብቻዬን ልጫወት ሴትየዋ ቁጭ ብለው ያለቅሳሉ። አንዷ ሄድና ለምንድን ነው የምታለቅሽው? ትላቸዋለች በአረብኛ ይህን ዘፈን በሚጫወትበት ጊዜ ቋንቋውንም ባላውቅ ፊቱ ነው ብለው ነገሯት። እና ሰው ሙዚቃን በማዳመጥና ፊትን በማንበብ ብቻ ቋንቋውንም ሳይችል እንደዚህ በስሜት ተመስጦ ማልቀስ መኖሩን ለመጀመሪያ ጊዜ ከቀምሻ ያልዘለለ ነበር። ባለፈው ከተሼ ተሾማሰግድ ጋር ያደረግነው ውይይት እናም አሉላ ከአንጋፋው እና ከተወዳጁ ድምፃዊ ተሾማሰግድ እና ሸላሚዎቹ ጋር ያደረገው ጭውውት ዛሬ ይቋጫል ማለታችን ነው። የኪነ ጥበብ ነገር ከተነሳ ዛሬ የምንጀምረው ሌላ ውይይትም አለን ከአንጋፋዊቱ ድምፀ መረዋ ዘሪቱ ጌታሁን ጋር። ጥበበ ተስፋን ታውቀዋለህ አሉላ? አላውቃቸውም ጌታቸው ኧረ፣ አላውቃቸውም። አዲሱ እነማን ናቸው? ጌታቸው ተስፋ ገብረሥላሴ ዘብሔረ ቡልጋ ብልህዝ። እንደ ተስፋ ገብረሥላሴንማ ማን የማያውቃል? አዲሱ የእርሳቸው ልጆች መሆናቸው ነው። ስለ ቀኛዝማች ተስፋ ዛሬም የምንለው ይኖራን ነው። ነገሩ ጎበዝ፣ እንደማየው አዲሱ ዛሬ ብዙ ሰንቀናል። በሰላምታው ወደስ ወደ ቀዳሚው የዜና ዘገባችን ብናልፍስ? ከዚያም ወደ ራዲዮ መጽሔት ነው። ድንቅ እጅጉን እንደምንሰንብታችኋል ውድ አድማጮቻችን፣ የጥቅምት 30 2007 ዓ ም የራዲዮ መጽሔት ዜናውን ተከትሎ ይመጣል። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችው ሰሎሞን አባተ ነኝ። ሱሪያና ኢራቅ ውስጥ ሰፋፊ ግዛቶችን ይዞ እየተዋጋ ባለው እስላማዊ መንግሥት ወይም አይሲል እያለ ራሱን በሚጠራው ጽንፈኛ ቡድን ላይ ትናንት የዩናይትድ ስቴትስ ጦር ባደረሰው የአየር ድብደባ ቁልፍ የጅሃድ መሪዎቹን ቢያጣም ቡድኑ እዙን ፈጥኖ እንደገና ያዋቅራል ሲሉ አንድ የእንግሊዝ ከፍተኛ ወታደራዊ ባለሥልጣን አስጠነቀቁ። ኤታ ማዦር ሹም ኒክ ሆፍተን ዛሬ ከቢቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ የአሜሪካ አየር ኃይል ትናንት ሞሱል አቅራቢያ ይንቀሳቀሱ በነበሩ የአይሲል ቅፍለቶች ላይ ባደረሰው ድብደባ የቡድኑ መሪ አቡባከር አልባግዳዲ ይገደል ወይ ያምልጥ ማረጋገጥ አለመቻላቸውን ተናግረዋል ይሁን እንጂ አልባግዳድዲ ተገድሎ ቢሆን እንኳን የቡድኑን እንቅስቃሴ ለመግታት የሚያስችል ጉዳት ነው ለማለት እንደማይጣደፉ ሆፍተን ገልጸዋል። በጥቃቱ የተገደሉ ወይም የተጎዱት የአይሲል መሪዎች እነማን መሆናቸውን ኢራቅ እያጣራች መሆኗን አስታውቃለች። ሲቢኤስ ከሚባለው የዜና አውታር ጋር ቃለምልልስ ያደረጉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአየር ጥቃቶቹ የአይሲልን አቅምና ብቃት ለማዳከምና ወደፊት መግፋቱን ለማቆም ውጤታማ ናቸው ብለዋል። አንድ ሺህ አምስት መቶ ተጨማሪ ወታደሮቻቸውን ወደ ኢራቅ ወታደራዊ ሥልጠናዎችን ለማጠናከር መላካቸው በእስላማዊው ቡድን ላይ የሚካሄደው ዘመቻ አዲስ ምዕራፍ ነው ብለዋል ፕሬዚደንቱ አሜሪካውያኑ ወታደሮች ግን በቀጥተኛ ውጊያ እንደማይሳተፉ ፕሬዝደንት ኦባማ በድጋሚ አረጋግጠዋል። በሌላ በኩል ደግሞ ኢራቅ ዋና ከተማ ባግዳድ ውስጥ ትናንት በደረሱ ፍንዳታዎች ቢያንስ 23 ሰው መገደሉንና በብዙ አስሮች የሚቆጠሩ መጎዳታቸውን የሀገሪቱ ባለሥልጣናት አስታውቀዋል። ለጥቃቱ ኃላፊነት የወሰደ የለም። ይህ በእንዲህ እንዳለ አንድ አጥፍቶ ጠፊ አፍጋኒስታን ዋና ከተማ ካቡል ውስጥ ዛሬ በጣለው አደጋ የከተማይቱ ፖሊስ አዛዥ ከፍተኛ ረዳት ተገደሉ። አደጋ ጣዩ የፍተሻ ኬላዎችን በብልሃት በመዝለቅ መቻሉና ፖሊስ ጠቅላይ እዙ ውስጥ ገብቶ የታጠቀውን ፈንጂ አዛዡ ቢሮ በር ላይ ሲያፈነዳ የዋና አዛዡ የቅርብ ረዳት ጣቢያው ወዲያው ሲገደሉ፣ ሌሎች ስድስት ሰዎች ተጎድተዋል። ዋና አዛዡ ላይ የደረሰ ጉዳት የለም። በዚህ ካቡል ውስጥ እጅግ የተጠናከረ ጥቃት ጥበቃ ይደረግላቸዋል ከሚባሉ ግቢዎች በአንዱ ላይ ለተፈጸመው ጥቃት ታሊባን ኃላፊነት ወስዷል። የሶሪያ መንግሥት የአይሲል ጠንካራ ይዞታ ነው በሚባለው አልባብ ከተማ ላይ የአየር ጥቃት አድርሶ ቢያንስ 21 ሰው መግደሉና ከመቶ በላይ ማቁሰሉ ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የኢራናቻቸው ዣቫድ ዛሪፍ ዛሬ ኦማን ዋና ከተማ ማስካት ውስጥ የፊት ለፊት ውይይት ለማድረግ ተገናኝተዋል። ኢራን የኒክሌር መርሃ ግብሯን አስመልክቶ ወደ ስምምነት እንድትገባ ለተቀመጠላት ቀነ ገደብ የቀሩት ሁለት ሳምንታት ብቻ ናቸው። በዩክሬኗ ተገንጣይ ክልል ዳኔትስክ ውስጥ ዛሬ ለአንድ ወር ያህል ታይቶ የማይታወቅ ከባድ ውጊያ መካሄዱና የከባድ መሳሪያዎች ልውውጥ እንደነበረ ተዘግቧል። በሌላ በኩል ደግሞ ዩክሬን ውስጥ ስላሉ ሁኔታዎች መረጃ ለመለዋወጥ የዩናይትድ ስቴትስና ሩሲያ መስማማታቸውን አሜሪካዊ የውጭ ጉዳይ ሚኒስትር ጃን ኬሪ አስታውቀዋል። ይህ በእንዲህ እንዳለ የቻይና ምጣኔ ሀብት መጠነኛ ማዝገም የስጋት ምንጭ ሊሆን እንደማይገባ የቻይናው ፕሬዚደንት ጂጂንፒንግ የእስያና ፓሲፊክ ፓሲፊክ ምጣኔ ሀብት ትብብር ጉባኤ አፔክ ዛሬ ለሲከፈት ለቢዝነስ መሪዎች ንግግር ሲያደርጉ በለውጦቻቸው እንደሚገፉም ቃል ገብተዋል። ከቀሪ ዝግጅቶቻችን ጋር እንድትቆዩ ወደ አሉላና ወደ አዲሱ ልመልሳችሁ። በበረሃ ጉዞ በረሃ በስደት ወድቃ የተገኘች አንዲት ኮዳ አለች። በረሃው ጭር ያለ፣ ተጓዡ አንድ ብቻ። አግኝቶ የወደቀ ኮዳዋን ከፈተ፣ በውስጧ ውሃ አለ። ግጥም አርጎ ጠጣ፣ ከጥሟ መለጠ። ኮዳዋን ወርውሮ ኮዳዋን ወርውሮ መንገዱን ቀጠለ። በሌላ ቀን ደግሞ ያው ተጓዡ መጣ፣ በጥሙ በረሃ የወረወራትን ያቺን ኮዳ አጣ። ውሃ ግን ነበራት፣ ውሃ ግን ነበራት። ባንቻየሁ ዓለሙ በበረሃ ጉዞ በሚል ርዕስ ካሳተመችው የግጥም መድብር ያገኘናትን የሳምንቷን ምርጥ ግጥም በማስቀደም ዝግጅታችን ጀምረናል። ባንቻየሁን እናመሰግናለን። እንደ መሰናዶ ብዙውን ጊዜ ዝርዝር ውስጥ የማናስገባው አንድ ዝግጅት ቢኖር ታዲያ ታዘባችሁ ይሆናል፣ ሙዚቃ ነው። ድርሰቱ ሲጻፍ ዜማው ሲወጣና በሙዚቃ መሣሪያ ሲቀነባብር ብዙ ዝግጅት ቢኖረውም እኛ ደግሞ ወደ እናንተ ጆሮ ለማድረስ ዝግጅቱ ቀላል አይደለም። በአጭሩ ከሌሎች መሰናዶዎች ያላነሰ ስራ አለው ለማለት ነው ሙዚቃ

ራቱ ያነ ሀል ባይሆንም የዘሪቱ ትዝታ በፖስታ ቆየት ያለ ትዝታ ይቀሰቅስ ይሆናል ብለን እናምናለን። ዛሬ ብዙ ልናቀርባት አልፈለግንም፣ ልንቆጥባት ነው። በመጪው የራዲዮ መጽሔት ግን ለኪነ ጥበብ የምንሰጠውን ቦታ ሙሉን ትይዛለች። ለዛሬ ከሻምበል በላይ ነገር በጥቂቱ አዋይቻት ነበር። ሕይወቴ ሰማ ትንሽ ላይ ናፍቆቴ ከሁሉ አስቀድሜ ዘሪቱ አቤት ይሄ ሁሉ ዘፈን ነበረሽ ወይ? ስልሳ እኔ የኢትዮጵያ ሬዲዮ ጣቢያ ስልሳ በሙሉ ታስታውሻቸዋለሽ? አሁን ዝፈኝ ብትባይ ታቸዋለሁ። ግጥሙ ትንሽ ይረሳል እንጂ ሪልክር ይሄ እንግዲህ እንቁጣጣሽ ነው። እነማን ናቸው እዚህ ላይ ያሉት? ታስታውሻቸው አለሽ? አሁን እነማን እንደሚያጅቡሽ? ፖሊስ ኦርኬስትራ ነዋ። ወንዶቹ ተወዛዋዦቹ ናቸው። ኦርኬስትራው ኦርኬስትራው ነው። ወንዶቹም ዘፋኞቹ ናቸው። ነከበደ የበላቸው ነታየ የተሰማ ናቸው። መቼም ይሄ አመት በዓል ለመጣ ቁጥር የሚዘፈን ነው። ሰው ሁሉ ሊረሳሽ አይችልም። በእንቁጣጣሽ እንደዚህ አይነት ዘፈን በቃ ሊዘፈን አይችልም ከዚህ በኋላ። እውነት እኮ ነው። ሻምበላ፣ አሁን በፊታችን ሐሙስ አንድ ዝግጅት አስበሃል፣ አንተን የምታስተባብረውና ምን ላይ ይገኛል? ያ በወዳጆችን በሙሉ በማውቃቸው እየደወልኩኝ አንዱ አንዱን እንዲያስተባብር እያደረግኩኝ ጥሩ ስራ እንዲሰራ ለዚች ለታላቅ አርቲስት እኛን ሁላ ለፈጠረችው። በጣም ነው የማክብራቸው ከኔ በፊት የነበሩትን አርቲስቶች፣ እነሱ ባይለፉ ለዚህ ደረጃ ስም ነበርና ሁሉንም ነገር የምችለውን ነገር እያደረግኩ ነው ያለው። ተኝ እነማነማ ያገኛሉ? ሐሙስ ዕለት ሁሉም ይገኛሉ። ከሌ ከሌ ነው የምለው ነገር የለም። በሙሉ ዘፋኛ ዋሽንግተን ያለው በሙሉ ዜ ከተማ ከኢትዮጵያ ሚጣው በሙሉ ይገኛል። ቺን መኝ በጣም ተጎዳሁ፣ በጣም ተጎዳሁ። ባልተቀምጠሽ ሳታርፊ እያየሁ ሳታርፊ እያየሁ ወፌ ላላ እኔና ድምፀ መረዋነሽ፣ መቼ ማነው አብሮሽ የሚጫወተው? ታዬ ተሰማ ሻጊት ኦሆ ያሸጊት ሚለው ሻምበል፣ እኔ መቼም አንድ አደራ ምልህ አንተንም ሆነ ሌሎች ሙዚቀኞች ሐሙስ በምታዘጋጁት ፕሮግራም የተወሰኑ የዘሪቱን ዜማዎች አጥንታችሁ ከሌሎች ሰዎች ጋር ሆነህ መጫወት ያለብህ ይመስለኛል። አዎ እንግዲህ እኔም አሁን እሱን እያሰብኩ ነው ያለሁትኝ። አሁን ምሳሌ አሰፋ ማተ ጋር የሰራችን የዛሬ እንግዲህ አስበው የዛሬ አምሳ ዓመት ምናምን በላይ ነው እና እሱ በማሲንቆ ጅባ ካለው ይሄ አንዱን ቅብብል ደግሞ ለመወራት ለመስራት ሞክረዋለሁ። ምክንያቱም ያው ለእሷ ፍቃድ ነው የሚጠየቀው። ማን ነው የሚያጀብሽ በማሲንቆ አሰብሳባት? ሻምበል ያልከኝ ይሄንን ነው ነው የሚለው። ድምጽሽ ግን እዚህ ላይ ማንን ይመስል መሰለሽ? እኔ እንደማየው ሽሽ ግን ልክ ነው። አሁን እዚህ ሲዲ ላይ የሰጠሽኝ ላይ ዘሪቱ ወደ 18 ዜማዎች አሉ። ኬታ አሰባሰብሻቸው? እኔ ይገርማ ኢንተርቪው ልሰራ ሄዳለሁ በየቦታው፣ ከዛ ሁለቱን ከዚህ ሶስቱን እያልኩ አጠራቀምኳቸው። ይህንን ዜማ ድሮ ስሰማ ማስታወቂያ ብቻ ነበር የሚመስለኝ። ለካ ራሱን የቻለ ዘፈን ነው። ዘሪቱ አዎ። ማን ነው የደረሰልሽ? እሺ። አበበ። ለምንድን ነው የተሰራው? ይሄ እንደ ማስታወቂያ ነው ምንድን ነው? ለወክማ ለወክማ የሰራ ነው። ፓርቲ ነበራቸው። እዛ ፓርቲ ላይ መክፈቻው እሱ ነው። በየመካከሉ ምን የሰራዋለሁ። ወሴክማ የሚባል አለ። ለሱ ሳትጫወቺ፣ ለወክማ ተጫወትሽ። የወንዶቹ ነው የሴቶቹ? ምን ያልሰራውን የላቸውም ምትማ ለሰው ነው ያጨበጨም ነው። ለራሳችን ሳንሰራ ለወንዶቹ ያጨበጨም ጥሩ ነው፣ ምንም አይደለም። አንዳንዶቹን ዘፈኖች እንደገና በተሰሪያቸው የሚቻል አይመስልሽም? አሰሪው ጠፋ። ሻምበላ አንተን ይመለከታል፣ ሌሎችንም እንደዚሁ ዘሪቱ ድንቅ ነች። አይደለም በጣም ግሩም እንጂ አዲሱ ከስልሳ በላይ ሙዚቃዎች አሏል። እንደገና ቢሰራላት መቼም እቺ ሰው ብዙዎች የሚጋሩህ ይመስለኛል። በተለይ ደግሞ ለቅምሻ ያሰማናቸው ሙዚቃዎች ምናልባት በጊዜው የሚያውቋቸው ወዳለፈው ጊዜ የሚመልሳቸው አዳዲሶቹም ገና የሚተዋወቋቸው ቢሆኑ እነስማ እንስማ ማሚያስስራአምስት ቀን ደሞ በስፋት ይኖረናል፣ እናደርጋለን። እዛ ዝግጅት ላይ ግን፣ አዲሱ አሁን ያነሳው ትልቅ ሀሳብ ነው፣ ቢነሳ መልካም ነው ባይነኝ፣ አሳስቤ ያለሁ ይህን የሚያዘጋጁትን ሰዎች ቀሩ እንከታተለዋለን። ተስፋ ገብረስላሴ ዘብሔረ ቡልጋ ቀኝ አዝማች የሚለውን ማዕረግ ከቀዳማዊ አጼ ኃይለ ስላሴ ንጉሰ ነገስት ዘኢትዮጵያ አግኝተዋል። የዛሬ 15 ቀን ታሪክ ተሻጋሪ የሚለው መጽሐፋቸው ስለመመረቁ ባለፈው ቅዳሜ ደግሞ በምረቃው ወቅት ምስክርነት የሰጡላቸውንና አንደኛውን ልጃቸውን ይዘን ሰፋ ያሉ ቅንብሮችን አቅርበናል። ይሁንና ይሄኛው ማጠቃለያ ይሆናል። ካለፈው ቅዳሜ ውይይት ካስተረፍ ነው ብንነሳስ፣ እንግዶቻችን መምህር ሉል ሰገድ ኃይለማርያም በቤተ ክህነቱ ዶክተር አክሊሉ ሀብቴ ደግሞ በትምህርቱ ዘርፍ ያደረጉትን አስተዋጽኦ ሲገልጹ፣ በቤተሰቡ አካባቢ ስላለው ማስታወሻ ደግሞ ልጃቸው አቶ እንዳልካቸው ተስፋ ይናገራሉ። አሉላ ካንተ ጥያቄ ነው የምንነሳው። ዶክተር አክሊሉ ሀብቴ ለርሶን የኔን ጥያቄ የማስከትለው ለወጣቶች በተለይ በትምህርት ረገድ ሲታይ አርአያነትም ትልቅ ስፍራ የሚሰጠው ነው እና ተስፋ ገብረስላሴ ስላሴ ዘብሔረ ቡልጋ በስራዎቻቸው ያሳዩት ተሞክሮ የኢትዮጵያ ፊደሎች አሁን ባለው ቅርጽ ያላቸውን ስፍራ በመንፈሳዊ ትምህርቱም ጭምር እንዲያገለግሉ ሲያደርጉ ለወጣቶቹ አርአያነታቸውን ስ በምን መልኩ መታየት አለበት ይላሉ? በብዙ መልክ ይህን ነገር ልንመለከተው እንችላለን። እንግዲህ ትምህርቱን ሲባል የአመራሩን ጉዳይ ማየት፣ ይሄ ራሱ አንድ ዘርፍ ነው። የትምህርቱን ይዘት ምንድን ነው የምናስተምረው፣ ምንድን ነው የምናስተላልፈው ለትውልድ የሚለው ደግሞ አንድ ራሱን የቻለ ሌላ ዘርፍ ነው። በሶስተኛ ደረጃ ደግሞ ትምህርቱን የምናስተላልፍበት ዘዴ ምንድን ነው የሚለውን ደግሞ ነገር ማስተላለፉ ራሱን የቻለ ነው። እረ ለነገሩ ይሄን ትምህርት የምናስተምረው ለምን ዓላማ ነው? የት ለመድረስ ነው? ምን ለማድረግ ነው? መድረሻው ምንድን ነው የሚለውንም ነገር ደግሞ ማንሳት ራሱን የቻለ ሌላ ትልቅ ስለሆነ፣ አንደኛ እኚሁ ትልቅ አስተዋጽኦ ያደረጉ አባት ዓላማውን በሚመለከት ያደረጉት ነገር ምናልባት የኢትዮጵያን ኦርቶዶክስ ቤተ ክርስቲያን ትምህርት ወይም የቀድሞውን ሀገራዊ ትምህርት በሚመለከት ምናልባት ምርምር እያደረጉ ሰዎች፣ እስካሁን ድረስ አልተጻፈም። ባዶ ነው። በእኔ ግምት ማለት ነው። ልሳሳት ትችላለሁ። ይህንም በሚመለከት ምናልባት አልፎ አልፎ በዓመትም በሶስት ዓመትም በአምስት ዓመትም አንዳንድ ራሱን የቻለ ትምህርት ሊጻፍ ምርምር ሊደረግበት ይቻላል። እስካሁን ደግሞ እንደው እንደ ልማድ ተደርጎ ብቻ አባቶች እንዲህ ብለውት ነበረ በትውፊት እንደዚህ ነው የሚባለውን ደግሞ በእውነት ምሁራዊ ብዕር ትንሽ ገባ ብሎ ነው ወይ እውነትስ መረጃው ምንድን ነው እያሉ ደግሞ ያንን ነገር እየመረመሩ እየጻፉ ትውፊታችን እንዲቀረጽና ለሚቀጥለው ትውልድ እንዲተላለፍ ለማድረግም መስራትም ደግሞ ራሱን የቻለ አንድ ሌላ ጠቃሚ ነገር ነው። እኚሁ ሰውዬም በእውነቱ በመሰረቱ ለማህበራዊ ጥቅም ነውና የዋሉት የእሳቸውን አላማ ተከትሎ ዘመናዊነትን ጨምሮ አሁን ወደፊት ሲመለከቱት የዛ ወደፊት 50 ዓመት፣ መቶ ዓመት ሲመለከቱት እንዴት ይሻሻል የሚለውን ነገር ሁሉ መመልከት ይቻላል። ብዙ ነገር ሊነሳ ይችላል ማለት ነው። እንደ ተከታይ የመጨረሻ ጥያቄ ላንሳ። ለርሶ ነው አሁንም ጥያቄ። መጽሐፉ ብረቃ በተካሄደበት ውይይት ላይ በአንድ በኩል ትምህርቱ ዘመናዊነትም እንዳለው፣ በሌላ በኩል ደግሞ ያገሩን ባህል ያገር መሰረት ያገርን ትምህርት መሰረት ያደረገ መሆኑን ጠቅሰዋል። ይሄ መሰረት የያዘ ነገር ማምጣታቸውስ ዘመናዊነትንም ሳያጣ እስኪ ሁለቱን የተመለከቱበትን ይፈንጥቁ። ዘመናዊ መሆን ምዕራባዊ እንደመሆን አድርገው የሚመለከቷሉ። የግድ አንድ ነገር ሲሻሻል የምዕራብ ስም ይሰጠዋል፣ ምዕራብ ነው የሚባል ነገር የሚሰጠዋል። በብዙ በኩል ምዕራባውያን አስተዋጽኦ አድርገዋል። ይህን መናቄም አይደለም የተደረገው አስተዋጽኦ ከፍ ያለ ነው። ግን ዘመናዊ ሆነ ስል በእኔ አተረጓጎም በሀገር ውስጥ የነበረን እይታ፣ በሀገር ውስጥ የነበረን ትምህርት፣ በሀገር ውስጥ የነበረን አሰራር፣ በሀገር ውስጥ የነበረን አመራር ከአባቶች ከቅድመ አያቶች ተያይዞ የመጣ ህዝቡ የሚያውቀው ቋንቋው የሆነ ያንን በተሻለ ዘዴ በተሻለ አመራር መስራት ነው ዘመናዊ የሚያሰኘው። ይሄ እንግዲህ በአንዳንድ በኩል ሲሰራ ከየት ነው ይሄን ዘመናዊ መሆን የሚያመጣው የሚባለው ቴክኒኩ ከየት ሚንጣ? ያ ቴክኒክ ግን የምትጠቀምበት ከሀገርህ በመጣው ትንፋሽ ላይ ነው፣ ከሀገርህ በመጣው ታሪክ ላይ ነው፣ ከሀገርህ በመጣው አስተሳሰብ ላይ ነው። ያንን ነው ዘመናዊ የምታደርገው። ይሄ ከሆነ መሰረቱ የጠነከረ ነው የሚሆነው። ሌላው አያስቸግርም። ይህንን ማለት ነው ጭሩ ወደ አቶ እንዳልካቸው ወሰድ። እሺ በውይይቱ ላይ እንዳላችሁት የብዙዎች እንዲሆን ነው ሀሳባችሁና የኢትዮጵያውን በሙሉ የሚከተሉት አርአያ አባት ስራ እንደመሆኑ ሌሎች እንዲገቡና አብረዋችሁ እንዲሰሩ እንዲሰሩ የምትፈልጉትን ያህል የቱን ያህልስ ሌሎችን ለማዕቀፍ ተዘጋጅታችኋል? ሌሎች እንዲያግዟችሁ ስትፈልጉ መልቀቅንም ይጠይቃልና እንግዲህ ያው ባለፈው ይሄን የመጽሐፍ ምረቃ ስናደርግ ዋናው ነጥብ አድርገን የተነጋገርነው ትረስት ፋንድ በተስፋ ገብረስላሴ ስም እንዲቋቋምና በዛ በትረስት ፋንድ ካቀረብነው ጥናት ውስጥ አንዱ እዛችው ቦታ ላይ ታሪክ የሰራው ቦታ ላይ ሙዚየም እንድንሰራ፣ በተጨማሪ ደግሞ የህትመትን አስተዋጽኦ ያደረገውን ያሉትን እነዛን ሁሉ ታሪካዊ መሳሪያዎች ለትሬኒንግ ሴንተር የስልጠና ማዕከል እንዲሆንና ለተጠየኩት ጥያቄ ደግሞ ይሄ ምን ያህል መልቀቅ አለ ለሚለው፣ የህዝብ ሀብት ነው ብለን እኛም ራሳችን የወሰን ነው ነው ያው ለእኛም ቁርሻችን አትቅርብን እንጂ ድርሻችሁን። ያው ከዛ ውጭ ደግሞ ላለው ያው ወንድም እህቶችን አብረውኝ ነው ያሉት። በዛ መሰረት ለህዝብ መልቀቁን በተመለከተ የተዘጋጀንበት ጉዳይ ነው። ባለ ሀብቱ ህዝብ ነው። እዚህም የደረስነው እኛ ይሄ ሁሉ ህዝብ ድጋፍ ስላገኘን ነው። መታሰቢያው ድርጅቱ የሚያስተዳድረው አካል ይቋቋምለታል። በዛ መሰረት ይተዳደራል። ህገ ደንብ ይኖረዋል። ያን ተከትሎ የኛ ኢንቮልቭመንት ተሳትፎ መኖር አለበት ልጆቻችን የልጅ ልጆቻችን ተተክተው ይህንን ባለውለታ ለዘላለም እንዲዘከር ነው ፍላጎታችን። በምሳሌ የሚታዩ ሌሎች ተቋማት አሉ። በሌሎች ሀገሮችም በእኛም ምሳሌዎችን መውሰድ ይቻላል። ተቋማዊ ይዘቱ ይጎለብታል፣ ያድጋል ነው እንጂ የእናንተ ተሳትፎ መኖሩ ምክንያታዊም ነው፣ ትልቅም ነው። ጥያቄ ውስጥም አይገባ። ግን ያን ያህል ነጻነታችሁ ሌሎችን እየጋበዛችሁ ስለሆነ ያን ያህል በነጻነት መጋበዛችሁን እርስዎ በውይይቱ እንደው እንዲያዳብሩት ያህል ነው ጥያቄ ያነሳው ትክክል። በቃ እንግዲህ ያው እንደተናገርኩት ነው በሱ መሰረት እንትን እንድንል ነው። አባቶ ቀኛ ዝማች ተጫዋች እና ቀልደኛም እንደነበሩ የቁም ነገረኛነታቸውን ያህል ልጆቹም ያንን የወረሳችሁ ይመስለኛል። የእርስዎንም ቢሆን ትዝታዎች ምን ትዝ የሚለው ነገር አለ? እኔ ከአባቴ ጋር ያለኝ ትዝታ ሰፊው ነው። በት ከሁሉም ደግሞ ለሰውም ሁል ጊዜ የምናገረው በ1971 በፈረንጆች አቆጣጠር ማለት ነው በዛ ጊዜ ነው እኔ ከአገር የወጣሁት። ሶስት አመት ከቆየው በኋላ የንጉሰ ነገስቱ መንግስት በሚገለበጥበት ጊዜ ተመልሼ ሄድኩኝ። ለጉብኝት ነበር፣ እረፍት ሰዓት ነው የሄድኩት እና አብሬው ሶስት ወር ልቆይ። ጥሩ ኤክስፒሪየንስ አልነበረኝም። ስምምነት ጠፋ። የእኔ የሚጉርምስና ነገር አለ፣ እሱም የአባትነት ነገር አለ። በቃ ተመልሼ አልመጣም ብዬ ነበር የመጣሁት። አስራ ሰባት አመት ፈጀብኝ ተመልሼ ለመሄድ። አባታችን ከስራው ላይ በጣም ከመጠመዱ ብዛት ብዙ ቦታ ሄዶ የጎበኘው አገር የለም ነበር በህይወቱ። ከዛች ቀን በፊት አስመራ ሶስት ቀን ነው ለአራት ቀን ሄዶ ከዛ ተመልሶ መጣ። ከዛ ውጭ ያው እርሻው ቦታ ሲሄድ ካልሆነ በስተቀር ስራው ላይ የትም አይሄድም። በእኔ ጊዜ ግን ላሊበላ ሻሻ መኔ አክሱም ብቻ ጠቅላላ ኢትዮጵያን አብረን ዳሰስን እና ያችን ማረሳት ሞሜንት ነች እነዛ ላይ ለምንርሶን ለማስጎብኘትም ነው ምንድን ነው ምክንያቱ እኔም ልጎብኝ ስለፈለግኩ እሱንም ያው ፍራንኩንም እፈልገዋለሁ በዛ ምክንያት እና እሱም በጣም ተደስቶ ነው የተመለሰው እኔም ደግሞ ሙያ የፎቶግራፍ አንሺ ነኝ እሱንም ለማድረግ ነበረ ሂደቴ የእሱ ማንነት በር ከፈተልኝ ካህናቶቹ ጋር ሌሎች አካሎች ጋር የትም መንግስት መስሪያ ቤትም ስንሄድ ጥያቄ እሱ ታውቀኛለህ ወይ ነው ሰዎቹ። እኔ እንጂ አካሉት በማን ፊደል ተማርክና። እና ደግሞ ሌላው በጣም የሚያስበቀን ነገር ሁል ጊዜ የምንስቀው ከወንድም እህቶቼ ጋር ለረጅም ጊዜ መንጃ ፍቃድ አልነበረውም። ዝም ብሎ በጉልበት ይነዳ ነበር። በጉልበት እና ሲያቆሙት መልካ መልክ ከኪሱ አትጠፋም። አንድ መልካ መልክ አውጥቶ እሱን ነው የሚሰጣቸው ያሳያቸዋል በኋላ ተለምኖ፣ በቃ ህግ ማክበር አለቦት ተባለ። መኪና መብዛት መጣ፣ ግዴታ ሆኖበት ሄዶ እንጃ ፈቃዱን አወጣ። ጥሩ ነው። እዛ መልካም መልካሙ ላይ ተስፋ ገብረ ስላ ዘብሄረ ቦልጋ የሚል ስላለው አዲሱ ይገባል። መልካ መልክ እንደውም ወይ ቀደም ብሎ አንስታችሁታል። ለማንኛውም አድማጭ እንዲገባ መልክ እንግዲህ ማለት ጻድቃና ሰማዕታት የክርስቶስም ጨምሮ ስለ እነሱ መልክና ባህሪ የተጻፉ መጽሐፍ መልከ ማርያም፣ መልከ ኢየሱስ፣ መልከ ገብርኤል እንደሚባል ከነዚህ መጽሐፍት አንዱን ከኪሳቸው ነው እነዚህም ሁሉ ተስፋስላሴ ትንሽ ኪስ ነች እንደ ማስታወሻ ነ ሰዓታችንም ስለሄደ እንደማጠቃለያ አደልስጥ መምህር አሉ መስመር ላይ በአጭሩ ማጠቃለያ ካለው፣ እሺ መምህሩ፣ አንድ ጥያቄ ላስከትል። ተስፋ ገብረ ስላሴ የደብሔረ ቡልጋ አስተዋጽኦ በኦርቶዶክስ ቤተ ክርስቲያን ምን ያህል ትልቅ ዋጋ እንዳለው በተደጋጋሚ ተነስተዋል። ምናልባት የኦርቶዶክስ እምነት ተከታይ ያልሆነ ሰው እንኳን እነኝህን የእሳቸውን ስራዎች ቢያገኝ እንዴት እንዲረዱት ይፈልጋሉ? እንደ ሃይማኖት አባት፣ እንደ መንፈሳዊ ሰው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ሳይሆን ለሁሉም ይጠቅማል። ለሁሉም የሚረባ ነው። እየተገለገለበት ያለ ያለ ነው። በሌሎችም ሃይማኖትም ይሆን ቅዱስን የያዙ ሰዎችም ሌላ ሌላም ቢሆን መሰረቱ ይሄ ነው። ከዚህ ውጭ ሌላ መሰረት የለውም እና ምን ልንፈልግ ነው? ሌሎች እንዳስተሳሰባቸው እንዳቀባበላቸው የሚሆነው ግን በጥቅል አንሳ ለሁሉም ያቶ ክርስቲያናት ከፍተኛ አስተዋጽኦ ያደረጉ ናቸው ላለው ሁለተኛው ላይ ያለው ነገር ይሄ ብዙ ብዙ የሚጻፉት መልካ መልኮች አንዳንድ ጊዜ ሰዎች በማወቅም ባለማወቅም እሳቸውን ይተቿቸዋል። አሁን ለምሳሌ መልካ ሳጥን አይል የሚል ፍሉዳን የሚል እንደዚህ አይነት መጽሐፍቶች አሉ። እሳቸው ኦርቶዶክስ አይሀዲስ ሐዋርያ ተስፋ ገብረስላሴ የመጣላቸውን ነው የሚያትሙት እንጂ መጽሐፉን ፈጣሪ አደሉ። ይሄንን ለማሳሰብ በጣም ፈልጋለሁኝ እና አንዳንድ ጊዜ ሰዎች ልክ ተስፋ ገብረስላሴ እንደጻፉት አድርገው የሚያስቡ ከሆነ እሳቸው ግን በነገራችን ላይ ተስፋ ብረስላሴ ማተሚያ ቤት ከሃይማኖት መጽሐፍት ሌላ ለምሳሌ የሚጠቀሱ ይሄው ይሄ ታሪኩ መጽሐፍ ሌሎችም የታሪክ መጽሐፎች አሉ። እንደ ወዳጄ ልቤ የሚሰምጡ የኢትዮጵያ ታሪክ እዚህ እነዚህን በተመለከተ እየመረጠ ነው። እኛም ያንን ስነ ስርዓት ይዘን ነው የምንነቃነቀ ያለ ነው። አሁንም ዋናው ምስጋና ማቅረብ ያለብኝ ለደራሲው ለወሰን ደበበ ማንደፍሮ ስራዬ ብሎ መጥቶ ይሄንን እውን ማድረጉ በዚህ አጋጣሚ ምስጋና ልቸር። በጣም እናመሰግናለን። አመስግናን መምህር እግዚአብሔር ይስጥልን። እግዚአብሔር ያስልኝ ጸጋጭ በጣሁኑ ማመሰግናችው በጣም ጥሩ ነው። እግዚአብሔር ይስጥልን። ዶክተር እግዚአብሔር ይስጥልን። አቶ እንዳልካቸው በጣም እግዚአብሔር ይስጥልን። በርቱ። ስራቸው የተቃና ይሁን። እሺ፣ እግዚአብሔር ይስጥልን። ብዙ ትዝታ ያላቸው የቤተሰብ አባላት አሉና አንዳንዶቹን ባጫጭሮ አነጋግረናል። አቶ አበበ ተስፋ ገብረ ስላሴ ይጀምራሉ። አባቴ ተስፋ ገብረ ስላሴ ለእኔ አባትም እናትም ወንድምም ጓደኛ ሆኖ ነው። በጣም በቅርበት ያሳለፍ ነው። ትዝ ይለኛል፣ አንድ አዛውንት የሆኑ የእሱ ጓደኛ ወደ ሌላ ጠቅላይ ግዛት ሊሄዱ ሲሉ ባኮት ኔን ሬዲዮ በአደራ እርሶ ጋር ይቀመጥልኝ ብሎ አንድ ግሩንዲንግ ይመስለኛል መጋዘን ሲቀመጥ የማብሬ አይና እዛ ላይ እጎመጃለሁ ሁለት ይመስለኛል ሁሉም ጭር ሲል ወደ ቤተክርስቲያን ሲቅሄድ እገባለሁ ዛ ቤት ያንን ራዲዮኑን በስክሩ ድራይቨር እፈታተዋለሁ በጠመንጃ በፍቻ በማግስቱ ሰራተኛ ሲገባ ያንን ያየዋል ውይልና ወጥቶ ለአባባ ይናገራሉ ጋሴታቸው ወንድሜም ትልቁም አለ ጋሻሩም አለ ይህን ማን የሚሰራው ሲባል ሁልጊዜ በቃ አበበ ነው አበበን ጥሩ ነው ምን የሚሰራ ከእሱ መጣፈን ለፊት ምንም ማድረግ አልችልም። አዋዊን ኛ አልኩኝ። በቀበቶ ተገርፌ ያው እንደዛ ሆኜ ተሸኝቻለሁ። ለምንድን ነው የፈቱት ግን ሬዲዮ ነው? እኔ በቃ የዚህ የኤሌክትሮኒክስ ቴክኒካል ነገሮችን በጣም መመራመር ፈልግ እወዳለሁ። በሌላ በኩል ደግሞ ወደ እርሻ ቦታ ስንሄድ፣ እርሻ ቦታ ነው ብዙ ጊዜ እሑድ እሑድ የሚያዘወትረው ካለን ያንቀሳቀስም መኪናውን የሚያስረዳኝ፣ ሌላው መኪና ሲበላሽ የምሰራው እኔ። ያኔ ወደ አስራ አራት አስራ አምስት አመት ዕድሜ በሆን ነው እና ትራክተር ያዝና ሰር ሰራተኛውን እርሻ ገበሬውና ጥመድለት ይላል። እጠምድና ማረሻ እንትን ብዬ እርሻ ውስጥ የምገባው አርሳለሁ። አረሙንም እናርማለን። አጨዳው ላይም አብረን እንገባለን። ውቂያው ላይ አብረን እንሆናለን። ከዛ ጆንያም ሸክም ላይ ኩንታል ላስቲ ካንተና ከእኔ ማን ይበልጣል እያለ ሸክም ላይ ሁሉ አብረን እንሽቀዳደብ ነበረ። እኔ በልጣለሁ፣ እኔ በልጣለሁ እያለ በቃ እንደዚህ በእንደዚህ እናሳልፋለን። ትግል ላይ አብረን እንታገላለን። ሩጫ ላይ አብረን እንሮጣለን። እሱ ደግሞ ሶደሪና ላንጋሞን ይወዳል። እዛም ተሰብስበን ስንሄድ ሁሉንም ክፍል አስይዝ እና እናቴ ደም ክፍሎች ጋር አሳድር እና ከኔ ጋር መተኛት ያለበት አበበ ነው ብሎ ከሱ ጎን የምተኛ ወደ እውነትም ጓደኝነት ነበራቸው ማለት ነው። ጥሩ ነው። ጓደኛ ነበሩ። በጣም በጣም በጣም አቶ ጥበበ ተስፋ ገብረስላሴ ዘብሔረ ቡልጋ እዚህ ድረስ ስንጠራ ነው አድማጭ በደንብ የሚያውቀው ያስፈልግ አባታችን በትምህርት በጣም የሚያምን ነው። እኔ ትምህርት ቤት እንዳልሄድ ብዬ ምክንያት አብዤቻ ነበረ። ፈረንጅም አለ ፈረንጅ ጋር ያልሄድ መርፌ እፈራለሁ ብዬ ነበረ፣ እና ማግባት ደረስም የደረስኩበት ጊዜ ነበረ። ፈረንጅ መርፌ ወጊ ነው አልሄድም ብለው። አዎ እዛ ላይ እንግዲህ የእኔ ልጅ ብሎ ይሄ እንደዚህ አይደለም፣ ይሄ ሁሉ ፈረንጅ እዚህ አለ ቄስ ትምህርት ቤት ተምሮ ነው እኮ እዚህ የደረሰው። ግድ የለህም ዝም ብለህ ግባ እና ሞክረው ብሎኝ ተመክሬም ተመልሼ ገብቻለሁ እና ሁል ጊዜ በትምህርት የሚያምን ነው። እንደያን ጊዜ ስምንት ዓመት ልጅ ለማግባት አሳውኩ የት መጣል ነው? ያን ጊዜማ እንግዲህ ያው እንግዲህ ከፈረንጅን ለመሸሽ አይደለም እና አካባቢውን ሳይ ወደ ስራ የሚሄድ ሚስት ያገባ ብቻ ነበረ። አይችም አለች አልኩኝ። ና እኔ እጃ አባቴ ማግባት አለብኝ ስል ጥሩ እንዴት፣ ምን ታደርጋለህ? አኔ ከእናቴ ጋር አላ እንዴ አገባለሁ። የት ትኖራለህ? እዚህ እኛ ጋርማ ትኖር። የእኛ ቤት ነው። ታዲያ ምን ታደርጋለህ? ተከራ ሆነም ግዛ። ገንዘብ የለኝ እናንተ ዘጡኛ አላችሁ። አይ እኛ ያሰራንበት ነው ተሰርተህ ነው ታዲያ እንዴት ነው የማገኘው? ስል ነግር የለም ነግር የለሞ ትምህርት ቤት ሂድ መጀመሪያ ብሎ በዚህ አሰናበተ ይላል አባቴ። በጣም ዘደኛ ናቸው መቼም። በጣም በኢትዮጵያ አቆጣጠር አስራ ዘጠኝ አርባ ሁለት አርባ ሶስት ላይ የፊደል ሰራዊት የሚባል የቆመ ነበረ የተደራጀ ነበረ በኋላ ደርግ የወሰደው ነበረ እና አባቴ ከሁለት አባታችን ማለቴ ነው ከሁለት እስከ ሶስት ሚሊዮን ነፃ ፊደል አትሞ አበርክቷል። አንድ ጊዜ ትዝ ይለኝ ምንድን ነው አንድ ሰውዬ መቶ ይለምናል። ከየት ነው የምትመጣው? አገሩን ይጠይቅ ነው ይበልናል። እንዴ ለምንድን ነው የምትለምነው? ሁለት እጅ አለ ሁለት እግር አለ ለምን አትሰራ? የሚለዋል ምንድን ነው የምሰራው? እስቲና መጽሐፍ ትችላለ ሆይ? አዎ። ማንበብ ትችላለህ? አዎ። በልና እኔ ገንዘብ ሰጠሃለሁ። ይሄንን ፊደልና መጽሐፍ ሽጠህ እስቲ ኒ ብሎ ጥቂት ሰጠዋል። ሰውዬ እየወጣ እየሸጠ እየገባ ከዛ ወዲያ ህውልህ እንደዚህ ነው መለም ማቆም አለብህ ብሎ እንደዚህ ያደረገበት ጊዜ ትዝ ይለኛል። ላለ የአባቴነት አመሰግናለሁ። አንድ ነገር ብጨምር ምር ያው አባታችን በእውነት እርግጥ ነው ተነግሮለታል። በዛም ቀን በመጽሐፍቱ ምረቃ ጊዜም ስለስቱ ተነግሯል። በጣም ደግሞ በእሱ አኳያ ደግሞ እናታችን አሁን ያሉት እንግዲህ እኔ ለእናቴ የመጀመሪያ ልጅ ነኝ ማለት ነው። አሁን አሁን በሕይወት ያሉት እሳቸውም እንደዚሁ ምርቱን ወስደው አራዳ ገበያ መጽሐፉን በማከፋፈል በመሸጥ ይኸው አሁን ከአንድ ከስምንት ዓመት በፊት ጡረታ አወጡ። በዛም አካባቢ ደግሞ በጣም የሚመሰገን ጌታቸው ተስፋ፣ የእኛ ወንድም ሻረው ተስፋ ጌታቸው ተስፋ መስሪያ ቤቱን እስከ ዛሬ ድረስ እንደዚህ አድርጎ አዳብሮ አዘጋጅቶ አሁን ለእኛ አስረክቧል። እሱን ደግሞ በጣም በሚመሰገን መንገድ ላነሳው እወዳለሁ። በጣም እግዚአብሔር ይስጥልኝ። ዶክተር ስዩም ሶሎሞን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አቶ አዲሱ ቀኛዝማች ተስፋ ገብረስላሴ ጋሸ ተስፋ ነው የምለው። አጎቴ ኑሮዬ ላይ ለውጥ እንዲኖርብኝ ያደረገ ሰው ነው። የሁለተኛ ደረጃ ትምህርቴን በጀነራል ዊንጌት ነው የጨረስኩት እና ሜዲካል ስኩል ለመግባት ነበር የፈለግኩት። ጋሼ ተስፋን ምክር ልጠይቀው ብዬ ይኸ አስራ ሁለተኛ ጨረስኩን፣ ኔቪም ይፈልገኛል፣ አርሚም ይፈልገኛል ዝም ብዬ ሲቪል አቪየሽን ለአንድ ሁለት አመት ልስራና ወይም አለማ ኮሌጅ ወይንም አንድ ቦታ ገብቼ እማራለሁኝ ብዬ ስለው ሲቪል አቪየሽን ምን ያህል ይከፍሉሃል አለ ሁለት መቶ ሀምሳ ብር ያህል በወር ይከፍሉኛል። ሁለት መቶ ሀምሳ ብር ምን ልትሆንበት ነው? ቤት ኪራይ ከፍለህ፣ የትራንስፖርት ከፍለህ፣ የምግብን ከፍለህ፣ ከዛ በላይ ደግሞ መሸታ ቤት ሄዳችሁ አሁን እንደው ለእናትህ ምን ልትሰጣት ነው? እሷ እንደሆነ ምንም አትሆንም አለሁ እኔም የበላውን ተካፍለን እንበላለን። አንተ ዝም በልና አለማያ ግባ። ለመሆኑ አለማያ ስንት አመት ነው የሚፈጀው? አራት አመት እኮ ነው አልኩት። አራት አመት እኮ ማለት አራት ወር ናት። ዝም በልና ሂድ ልጄ እግዚሀር መርቅህ ብሎ ግንባሬን ስሞ ሸኝ። በተለይ ደግሞ ከእኔ በእድሜ ደግሞ ቀጠል የሚለው ጥበበ ተስፋ ስለሆነ ለሱም ትምህርት ትሆንልኛለህ፣ በርታ ነው ያለኝ። በስምንት አመት ካላገባው ያሉት ስላግባ ያሉት አለም ገብቼ የባችለር ዲግሪን ተቀብዬ ተመርቄ የወጣሁኝ ቀጥታ ከዛ ተነስቼ አራት ኪሎ ጋሼ ተስፋ ቢሮ ሄጄ ነው ጉልበት ሚያ እሱም በመመራኝ መሰረት አሜሪካን ሀገር መጥቼ የመጨረሻ ትምህርቴን እንድጨርስ እና ለራሴም ለቤተ ዘመዶችም ጠቃሚ እንዲሆን ረድቶኛል። በጣም አመሰግናለሁ በቅድሚያ። ወይዘሮ ደብረ ወርቅ ተስፋ ገብረስላሴ፣ እሺ። እኔ በጣም ትዝ የሚለኝ አባቴ፣ አባቴ ብቻ አልነበረም፣ ወንድሜም ነው፣ ጓደኛዬም ነው። ወደ ስድስት ሰባተኛ ክፍል ሆኜ ቅዳሜ ቅዳሜ ከሰዓት በኋላ ስራውን ሲጨርስ ጠብቅና ቡና ኬክ ስለምወድ፣ ሁለታችን ተደብቀን እንሄዳለን እናትሽ እንዳትሰማ ቡና ቤት መሄዳችንን እኔ እናንቺ ግን ይችን አድርገን እንመለሳለን እንባባልና ሄደን ኬክ በልተን እንመለሳለን ኬክ ቢሉ፣ እህቶ ወይዘሮ መሰረት ኬክ በልተው በእዳ ተይዘው እንደገና እንዲህ የሚል ነገር ነው። የኬክ ነገር ቤተሰቡ ውስጥ በጣም ከፍተኛ ሚና ነበረው ማለት ነው መሆን አለበት። ምክንያቱም እኔም እሱ ንጠብቅና በቃ ሁለታችን ሄደን እሱ ቡና ሲጠጣ እኔ ኬክ እንበላል። በጣም ድንቅ ነው። ወይዘሮ መሰረትም በኋላ እሳቸው ራሳቸው ይነግሩናል። ከዚህ ቀጥለው ይኖራሉ። ሌላ ምን አለ? አባታችን ያው ሁሉም እንደሚያውቀው ከባድ ሰራተኛ ነው፣ በስራ የሚያምን ነው ብቻውን ሳይሆን እናታችንም እሱ ያመረተውን መርካቶ እኛ ልጅ በነበርንበት ጊዜ እናትም ሆና እኛንም እየጠበቀች ስራዋ ልክ እንደዚህ ሀገር ሄዳ ሰርታ፣ ስምንት ሰዓት ሰርታ የምትመጣ ሰው ነበረች። ከአሁን እስከ ደከመች ድረስ እሷም አብራ ያመረተች ሰው ነች። ወይዘሮ መሰረት ስለአባቴ ያለኝ ትዝታ ገበታ ላይ ሁላችን ተሰብስበን ስንበላ ቀልድና ጨዋታው ይናፈቀኛል። አንድ የማረሳው ነገር ቢኖር የተማርኩት ናዝሬት ትምህርት ቤት ሲሆን ስድስተኛ ክፍል ሆኜ መዝሙር ወይ ኳየር ውስጥ ገብቼ ከጨረስኩኝ በኋላ ጓደኛዬ እኔ ቤት እንሂድና ፓስታ በልተሽ ትመለሻለሽ ብላኝ ጨዋታ አታለውኝ የረሳሁት። ከዛ ሹፌር ጠብቀው ሄደው ለእናቴ መሰረት አጣኋት ሲሏት፣ ከዛ እንደገና ተመለሱና ጠብቋት ብላ ላከቻቸው። ከዛ አባት ሴጋ ትሄድና መሰረት ጠፋች፣ እስቲ እርሶ በፖሊስ አስታውቀዋት ትላለች። አስፈልጓት ለማለት እሷ ልጅ ናት ዞራ ደክማ ትመጣለች፣ ሲደክማ ትመጣለች አላት። መጀመሪያ ስገባ ቤት አባቴ ጋ ነው የገባሁት። አባባ እንዴት አመሸ ስለው፣ ልጄ ደህና መጣሽ የት ነበርሽ አለኝ። ከጓደኛዬ ጋ ፓስታ ስበላ በይ እናትሽ አስባለች እናትሽ ጋራ ሂጂ አለኝ። በጣም ቀን አሳቢ ነው። ሌላ ደግሞ አንድ ቀን ያው ከናዝሬት ትምህርት ቤት ከአንድ ጓደኛዬ ጋራ ኬክ ብበላ ሄድኩና ለመጀመሪያ ጊዜ በሀምሳ ሳንቲም ዕዳ ተያዝኩና ሊወስደን መጣ። ከዛ አባባ ኬክ በልቼ በሀምሳ ሳንቲም ክፌ ተብያለሁ ስለው እንደ እንዴ እንዴ ኬክ ቤት ለመድ በንቺ። ይሄንን ሀምሳ ሳንቲም ግን ለእናትሽ ነው የምነግረው አለኝ። ለምን ኬክ ቤት ተደብቄ ነው የሄድኩት፣ መሄድ አልነበረብኝም። ገንዘብ እንዳለሁት አላወቁም። ዝም ብለው ባሉ በኋላ ሲፈትሹ ሳንቲም የለም የለም አሁን ጊዜ ሳናጠፋ በቀጥታ ጉዞ ወደ አዲስ አበባ። አሉላና አዲሱ እንደምንሰነበታችሁ፣ የዛሬ የጥቅምት ሰላሳ ዝግጅቴን ከመጀመሪያ በፊት ለአድማጮቼም እንደዚሁ እንዴት ሰነበታችሁ እያሉ ሰላምታይን አቀርባለሁ። ዛሬ እንደ ወግ የማጫወታቸው አንድ ነገር አለ። ከዛሬ አርባ አምስት አመት በፊት የግዕዝ ያለህ የሚል ጽሁፍ አዲስ ዘመን ጋዜጣ ላይ አስፈሬ የነበረ እና በዚሁ ጽሁፍ መነሻነት ግዕዝን ይዞ መልካም ጉዞ፣ ለአማርኛ ግዕዝ ነው ዳኛ ተቀመጥ በወንበሬ ተናገር በከንፈሬ እየተባለ ብዙ ልዩ ልዩ ጽሁፍ በግዕዝ የተነሳ ተጽፎ ነበረ። ዛሬ እንኳን ግዕዝ አማርኛ ከሁለተኛ ደረጃ መልቀቂያ ፈተና ዩኒቨርሲቲ ከመግቢያ ማለት ነው ወጥቷል። በአጠቃላይ ግዕዝ ባለማወቃቸው የሚቆጩ የመኖራቸውን ያህል ቋንቋው ሲዳከም እያዩ የሚሳለቁ ጉዳዩ የሚመለከታቸው ወገኖች ደግሞ ብዙዎች ናቸው። ዶክተር አለም ሚካኤል እና ዶክተር ኃይሉ ጫና ያለው ባልና ሚስት ናቸው። ከግዕዝ አዋቂዎቹ ከጀርመናውያኑ ከነ ዲልማን አገር ነው የተማሩት። ባል የእንስሳት እርባታ ሳይንስ ባለሙያ ዶክተር ናቸው። ሚስት ደግሞ የአይን ሕክምና ዶክተር ናቸው። ሁለቱም ጀርመን ሀገር አንድ ዩኒቨርሲቲ ውስጥ ተገናኙ፣ ተዋወቁ፣ ተፋቀሩ፣ ተዋደዱ፣ ተጋቡ፣ ልጆች ወለዱ። ከአስራ ስድስት ዓመት በፊት ወደ አገራቸው መጡ። ግዕዝ ኃላፊነቱ የተወሰነ የግል ኩባንያ ብለው ፈርጀ ብዙ ድርጅት አቋቁመዋል። ከእነዚህ ፈርጀ ብዙ ድርጅቶቻቸው መካከል አንዱ ደግሞ ግዕዝ የአይን ስፔሻላይዝ የሚል ነው። ዶክተር አለም የራሳችን ድርጅት ቢኖረን ሀገራዊ ስም የምንሰጠው የሚል ሁል ጊዜ ባለቤት ያወራል። ሁሉም ከሀገር ውጭ የሆነ ስም ሲሆን በጣም ይናደድ ነበር። ትምህርት ቤትም የውጭ ስም ይሰጠዋል፣ በእንግሊዝኛ ይጻፋል ጸጉር ቤት ሳይቀር በእንግሊዝኛ ይጻፋል የሚሰራው ግን ኢትዮጵያዊ ነው አማርኛ የሚያነብ ነው በሀገራችን መጽሐፍ እየቻል በሀገራችን መነጋገር እየቻል የምናስቀድመው የውጭ ቋንቋ ነው እኛ ደግሞ የምንከበረውም ራሳችን ስናከብ ይመስልናል ስለዚህ እስቲ በእኛ እንኳን የሚጀምረው ብለን ነው እንደዛ ያደረግነው ግእዝ ደግሞ አንድ በጣም እየተረሳ እየመጣ ነው ያለው ታሪካችን ነው። አብዛኛው ታሪክ የተጻፈው በግዕዝ ነው። ግን ሁሉም ሰው በጣም ይወቅሰን ነበር እንዴት አይን ምንድን ነው ማንስ ግዕዝ ያውቃል? ግዕዝ ከሚባል ብርሃን ብትዩ ለምሳሌ ብርሃን አይን ክሊኒክ ቢሆን ብርሃን ያመጣል ማለት ነው። ለምን ግዕዝ ስላላቸው የሚል አስተያየትም እየተሰጠን ነበረ። አይገናኝም ግን ግዕዝ የመጀመሪያም ማለት ነው። ምን ይታወቃል ከመጀመሪያ ሁለተኛ፣ ሶስተኛ ኢንተርናሽናልም ሊሆን ስለሚችል በዛው ግዕዝም። ሰው ብለነው እንደዛ ያደረግ ነው። የዶክተር አለም ሚካኤል ባለቤት ዶክተር ኃይሉ ጫን ያለው ለግዕዝ በጣም ይቆረቆራሉ። ግዕዝ ተረሳ ይላሉ። ምክንያቱ ምንድን ነው? እያንዳንዱ በሀገራችን ላይ አሁን የቢዝነስ ዘመን ነው። ለእኛ ሀገር በዚህ ዘመን የሚሰጡ ስሞች ያበሳጫሉ። በመርህ ደረጃ ደግሞ እራሳችንን ማክበር ካልቻልን ማንምኛ መጥተውን ሊያከብረን አይችልም። ብዙ ፈተና አለ። ይቺ ትንሿን ስም ለመስጠት እኛ ዛደሱ እንዴት ሊሆን ይችላል? ግዕዝን ማልደ ይረዳው ነው። በጣም አሳዛኝ ነው። ሳምሰንግ ቶዮታ የሚባሉ የጃፓን ካምፓኒዎችም የራሳቸውን ስም ሰጥተው ነው አለምን የገዙ ያንን ቋንቋ እኛ እየተናገር ነው ግዕዝ እንደውም ይቀላል አንድ ሁለተኛ ታሪካዊ ፋይዳው ደግሞ ግዕዝ አንደኛ የአዳም የመጀመሪያ ቋንቋ ነው የሰው ልጅ የተናገረው ምን የሚባለው እነዚህ ከሱ ጋር የተያዙ ታሪኮችም እኛን ፋሲናት ያደረጉናል ስለዚህ እኛ ቢያንስ ይችን እንኳን ስርዓታችንን ስም በመስጠት ደረጃ እናክብር ከሚል ነው። ግዕዝ ተሸላይ ክሊኒክ የተባለው የነገሩ ግዕዝ ኢንተርናሽናል ቢዝነስ ነው የሚባለው፣ አባት ድርጅቱ ነው እኛው የወለደው ከዛ ነው። እንግዲህ የምንለጀው ዶክተር ሀይሉ ጫን ያለውን አመሰግናለሁ። ሊቀ ህሩያን በላይ መኮንን የቅኔና የግዕዝ መምህር ናቸው። በዘመናዊው ትምህርትም የዋዛ አይደሉም። በስነ ልሳን ግዕዝ ፊሎሎጂ ማስተርስ አላቸው። ስለ ግዕዝ ምን ያስባሉ ብዬ ጠይቄያቸው ነበር። ይህ ዘመን የግእዝ ትንሣኤ ነው የሚለዋሉ። እውነት ለመናገር እኔ አሁን ከዚህ አምስት ስድስት ዓመት ወዲህ በጣም በጣም ትልቅ በግዕዝ ላይ ለውጥ አለ። ብዙ ስሞች እየወጡ ነው። ግዕዝ ስፔሻላይዝድ አይን ሕክምና፣ ብዙ ስም በከተማ ውስጥ ብዙ ስም እያየው ነው። የሰው ስምም ሆኖ አውቃለሁኝ። እኔ አሁን ሰውየውን በስሙ አልጠራውም፣ የግዕዝ አባት ነው የምለው። እንዲያውም እዚህ ቅርስ ጥበቃ ባለስልጣን ነው የሚሰራ፣ ልዩ ግዕዝ ነው የሚባለ እና ይሄ የሚያመለክተን ግዕዝ በእውነት ለመናገር በዩኒቨርሲቲ ደረጃም እንደ አንድ ኮርስ እየተሰጠ ነው። በማይነርም በሜጀርም ይሰጣል። ዩኒቨርስቲዎች፣ ለምሳሌ እንደ ጎንደር፣ አክሱም ይመስለኛል አክሱም ዩኒቨርሲቲ ኤንሸንት ሂስትሪ እየተጠና ይመስለኛል። ጎንደር ላይ ደግሞ ሜዲቫል እየተጠና ይመስለኛል። እነዚህ አሁን ሜዲቫል ሂስትሪ የሚያጠኑት ብዙ ስራቸውን የአሳይመንታቸውን የሚሰሩት በብራና ጽሑፎች ላይ ነው፣ በግዕዝ ጽሑፍ ላይ ነው። በፎክሎሩም ብንል በፊሎሎጂውም ብንል በጣም ግዕዝ ታንወድ በግድ እንድናጠናውና እንድንገባበት እየሆነ ነው እና በዚህ ዘመን ግዕዝ በጣም ለውጥ እያሳየ፣ አሁን የሚጎለው ነገር አንድ ተናጋሪ ማህበረሰብ መፍጠር ነው እንጂ ያልተቻለ እንደ ቋንቋ ትልቅ ቦታ እያገኘ ነው። እንደገና የግዕዝ ቤተሰብ የሚባልም ግዕዝን የሚያጠና በዚህ በማህበረ ቅዱሳን ስር እንዳለ አውቃለሁ እና ብዙዎች የግዕዝ ትንሣኤ ነው እያሉ ነው። በትክክልም ትንሣኤው እየታየ ይመስለኛል እና ብዙ ስያኔዎች ያለሁን እንግዶቼን አመስግኜ በዚሁ ልሰናበት። ለመሆኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስለ ግዕዝ ምን ትላለች? ንጉሴ፣ እናመሰግናለን። እንግዲህ በነካ አፍ ነው የሚባለው ወደ ቤተ ክህነት ብቅ ብለህ ይሄንን ጥያቄ የሚያስተናግድ አንድ ሊቅ ወይም አንድ የቤተ ክርስቲያኒቱ ኃላፊን ታናግራለህ ብለን ተስፋ እናደረጋለን። እግዜር ይስጥልን። አመሰግናለሁ። መመሪያውን ተቀብያለሁ። ሙዚቃ አንዳንዴ ሰባቂ ነው አይደል? ላሉላ አንዳንዴ ብቻ ነው ብላ አዲሱ፣ ልክ ነው ይሄ ዜማ። ለምሳሌ አንተንና ተሼን ውይይታችሁን አትጀምሩም እንዴ የሚል ይመስለኛል። እንደምታስታውሱት፣ አድማጮቻችን ይህ ውይይት ቀደም ባለው ዝግጅታችን ለቅምሻ ያህል አቅርበን ቀጠሮ ሰተንበት፣ ባለፈው ሐሙስ ደግሞ ሌላ ቅምሻ አክለናል። ለማንኛውም ቀሪውን አሁን እናሰማችሁ ላቅ ያለ አስተዋጽኦ ላበረከተ የኪነ ጥበብ ሰው የሚሰጥ እውቅና መነሻ ነው። ሥነ ሥርዓት ይሄን ውይይት እናዘጋጅ ምክንያት የሆነን ተሾመ ካገኘን ሀይቀር ያንተን አጋጣሚዎች መለስ ብለን ለማየት እድል ይሰጠናል። ና ቀደም ሲል በተለያዩ ውይይቶች ስናገኝህ ዶክተር መሰረት ዛሬ በህይወት የለም፣ ሌሎች ባለሙያዎች የሰሯቸውን ስራዎች በተመለከተ ስናነሳ በቃለ ምልልሶቹ ትገልጻለህ። እስኪ ያንተን አስታውሰን ይህን የኪነ ጥበብ ህይወት እንድትገፋበት ገና በጠዋቱ ወደዚህ እንድትሳብ ከተፈጥሮ ተሰጠ ባሻገር እነማን በህይወት ስፍራ ነበራቸው? የሙዚቃ መሳሪያዎችን በመጫወቱ በድምፃዊነቱ ማን ኮረኮረ? ብዙ ጊዜ ላለመሻማት ብዙ ሰዎች አሉ። ራስል የሚባሉት ቤተሰብ ካናዳውያን ናቸው፣ ግን አሜሪካ ሚሽን ውስጥ ነበሩ። እነሱ ናቸው በትንሽነቴ። ከዛ በኋላ ደግሞ ባኮ በምገባበት ጊዜ ስዊድኖች ነበሩ አስተማሪዎቼ። ከዛ ሰበታ ስንገባ ጋሽ አብዱቄ ከፈኔ በጣም ማከብረው እናም ወደ ጓደኛ አሁን ቶሮንቶ ውጪ ኪችነር ሚባል ከተማ ውስጥ ይኖራል። ወተርሉ አካባቢ እሱ አለ። በጣም በትልቁ ደግሞ ጋሽ አብዱቄ ጋር አቶ አበራ ጉልላት የሚባል አስተማሪ ነበረን። አይነ ሰውር ነበር፣ እሱ አርፏል። ሌሎች ታሪኬ ላይ እንደገለጽኩ ፕሮፌሰር አሸናፊ ከበደ፣ አቶ መላኩ ገላው አቶ አለማየሁ ፈንታ በኢትዮጵያ ሙዚቃ ታሪክ ውስጥ ልዩ ስፍ... አዎ አቶ መላኩ ገላውና አቶ አለማየሁ ፈንታ በያሬድ ሙዚቃ ትምህርት ቤት በሙሉ ጊዜያቸው የመሰንቆና የከራር የዋሽንት አስተማሪዎች ነበሩ። ለእኛ ግን ትርፍ ጊዜያቸውን ነበር የሚሰውልን። ከሰዓት በኋላ መውጣት ሲገባቸው እኛን ጠብቀውን በየግላችን ትሬኒንግ ሊሰጡን ነበር ያሳዩን ነበረ። አቶ በቀለ ገብረ ማርያም የሚባሉ የትንፋሽ መሳሪያ ተጫዋች ነበሩ። እሳቸው ሳክስፎን መጫወት አስጀምሮኝ ነበር። ከዛ በተረፈ አኮርዲዮን እና ፒያኖን ጋሽ አብዱቄ ነው በብዛት ያሰለጠንን። እሱ ተስፋዬ ለማም አንዳንድ መመሪያ እየሰጠን ረድቶናል። ብዙ ሰዎች አሉ እንዳልኩልህ፣ ቅድም በምድር ጦር ሻለቃ አሽኔ ምድር ጦር ውስጥ ትሬኒንግ እንድናደርግ እና እንደዚሁም ሰበታም እየመጡ ሰዎች እንዲያሰለጥኑን ትልቅ አስተዋጽኦ አድርገዋል። በጣም የምናመሰግናቸው የማንረሳቸው ባለ ውለታችን ናቸው። በተለይ ለእኔ ደግሞ በጣም የሚገፋፉ የነበሩ ከዛ በተረፈ ክቡር ዶክተር ጥላውን ገሰሰ ዛሬ በሕይወት ባይኖሩም በወቅቱ ትልቅ አስተዋጽኦ ያደረገልን ሰው ነው። እዚህም አሜሪካን ሀገር እንድቋቋም እንድበረታታ ያደረገኝ ሰው ነው እና እንደዚሁም አርቲስቱ ማሙድ በአሁኑም ሰዓት ቢሆን በሚችለው አቅሙ በርታ አይዞ እያለኝ አንዳንዴም ምሲ አብሬው እንድጫወት እያደረገኝ የሚያበረታቱኝ ሰዎች ናቸው። ሌሎች ሌሎች በግለሰብ ደረጃ ደግሞ ብዙ ሰዎች አሉ፣ የአቅማቸውን የሚያደርጉልኝ፣ የሚጥሩልኝ። እኔም ደግሞ በማዳመጥ ራሴን ለማበረታታ ትሞክራለሁ። ግን ብዙ ጊዜ እኔ የማሳልፈ ያለሁት አሁን የድሮ ሙዚቃዎችን በመጫወትና እነዛን በማስታወስ ነው። ሰውም ደስ የሚለው አንዳንዴ በመድረክ ላይ ሲያዩኝ በድሮ ሙዚቃ ነው የሚረኩት። የአሁኑን ሙዚቃ እንዳላበላሽ ብዬ አልነካም። የድሮውም ግን ስለተለማመድኩት ነው ስለምጫወተው ለእኔ አመቺ ሆኖ ስለማገኘው እንዳይረሳም ጥረት ስለማደርግ ያንን እያዩ ብዙ ሰዎች የሞራል ድጋፍ የሚሰጡኝ ሰዎች አሉ ግሮም ማን ኮረኮረህ? ብዬ ስሜትን የፈነቀለውን አንድ ሰው አገኛለሁ ብዬ ነበር። በርከት ያሉ ሰዎች ናቸው በህይወት በእርግጥም የነበሩት። ሁሉም በየበኩላቸው የአንተን ህይወት እንደዳሰሱ በሙያም በአጋርነትም የረዱህን ገልጸሃል። እንግዲህ አንተ ስትከበር እነሱም አብረው እየተከበሩ ነውና እግረ መንገዳችን እሱ እንድንመለከት ነው። ተሾመ ወደ ሱራፌል አላሳለፍከኝም። አንድ ሌላ ባጭሩ የሚመለስ ጥያቄ ላንሳ። ቅድም አቶ ሙልጌታ ጠቅሰዋል። በአማርኛ በይበልጥ ትታወቅ እንጂ እንግሊዝኛ ዜማዎች ቀደም ሲል ትጫወት እንደነበረ ፈረንሳይኛ፣ አፋርኛና ሶማሌኛ ይላል የሱራፌል ማስታወሻ። እስኪ ያጫወትን በሌሎች ቋንቋዎች የተጫወትካቸው ዜማዎች ለመጥቀስ ያህል አሉላ። እዚህ ላይ አንድ ነገር አለ በፈረንሳይኛ በአፋርኛ፣ በሶማሊኛ የሚለውን ዜማዎቹን ነው እንጂ በድምጽ አይደለም። እሺ ዜማዎቹን መሳሪያ ብቻ እንዳይከፋቸው። ጅቡቲ ውስጥ ነው ይህንን የማደርገው የነበረው። አረብኛም አለ ህንድኛም አለ ሱዳንኛ አለ፣ ኮሶማሊኛ ፈረንሳይኛና አፋር ነው። እንግዲህ እነዚህ አሁን ከኢትዮጵያ ዜማዎች ትግርኛ በአፌ መጫወት አልችልም። ምክንያቱም ቋንቋውን እንዳላበላሽ የማልችለውን ነገር ቋንቋውን በደንብ ፐርፌክት ካልሆንኩኝ ያንን የሚያሳየኝ ሰው ከሌለ ዝም ብዬ ለመሰባበር እና ሰው ለማስደሰት ብዬ በዛ ቋንቋ አልጫወትም። ሙዚቃውን በመሳሪያ ብቻ እጫወታለሁ። ሙዚቃውን አጥነት ትጫወታለ። እና እንግሊዝኛ ግን የእነ ሳም ኮክስ ለምሳሌ ትዊስት ኢን ዘ ናይት አወይ አይ ዶንት ኖ ማች አባውት ሂስትሪ ባዮሎጂ ምናምን እያለ እንሄድ ሙዚቃ አለ። የእነ ጅም ሪቭዝ ነበር ድሮ። አሁን አሁን እንኳን ብዙ ይሄን ያህል የእንግሊዝኛ ሙዚቃ አለልም። ግን እንደነ ላይነል ሪቺ ሄሎ የሚል ስታኮኒ፣ ሌሎቹንም ዜማዎች አልፎ አልፎ የምችለውን አይ ብሊቭ ኢን ሚውዚክ ክራይ ወመን ኖ ክራይ ቦብ ማርሌ እነዚህን እሞክራቸዋለሁ እንደ አቅሜ። ግን በደንብ የማልችለው ካልሆነ ስል እንግሊዝኛ ሆነው ቃላቱን ፐርፌክት ካልሆንኩኝ አልጫወተው በመሳሪያ ብቻ እሸፍነዋለሁ። እና ብዙውን ጊዜ አድማጬን ላለማስከፋት በድምፅ የማልችለውን በመሳሪያ አካክሳለሁ። በድምፅ የምችለውንም ደግሞ በድምፅ ይጫወ በድምፅም ጭምር ትጫወታለህ። ሙዚቃ ቋንቋ ነው መባሉ እንግዲህ በሙዚቃ መሳሪያ መሳሪያህም ስትነጋገር ከሰሙ እንደሚያገኙት ከገረመኝ ነገር ግን አንድ ገጠመኝ ላጫውቱ ወታ ጅቡቲ ውስጥ ከዩናይትድ ኔሽንስ የመጡ አንድ የግብጽ ተመራማሪ ሴትዮ ነበሩ። ዶክተር ናቸው። የሚናገሩት እንግሊዝኛና፣ አረብኛ ፈረንሳይኛ ነው። እኔ የጋሽ ጥላሁንን ፍቅር ለብቻዬን ስጫወት ሴትዮዋ ቁጭ ብለው ያለቅሳሉ። ይህንን የሚነግሩኝ በኋላ አስተናጋጆቹ ናቸው እና አንዷ ትሄድና ለምንድነው የምታለቅሽ ትላቸዋለች በአረብኛ። እኔ ሙዚቃን ቋንቋውንም ባላውቅ ፊቱን ነው ማነበው ይህን ዘፈን በሚጫወትበት ጊዜ ፊቱን ሳየው መልእክት እንዳለው ነው የሚገባኝ ብለው ነገሯት እና ሰው ሙዚቃን በማዳመጥና ፊትን በማንበብ ብቻ ቋንቋውንም ሳይችል እነዚህ ስሜት ተመስጦ ማልቀስ መኖሩን ለመጀመሪያ ጊዜ በስሜት መወሰድ ሙዚቃ አድናቂዎችን ልብ መስረቅህ እንግዲህ የችሎታ ጥሩ አርግህ መጫወትህም ማሳያ ነው የሚገባ ይመስለኛል። ስራፌል በመጨረሻው ወደ አንተ ልመለሳ። እንዲህ ከሀገር ውጭ ባለ ህይወት ውስጥ እንግዲህ አንተም ሶስት ዓመት አስቆጥረሃል። ከቤተሰብ ከወዳጅ ተርቆ በሚኖርበት ህይወት የማህበረሰብ እድገት እርስ በርስ በሚያደርገው ስራዎችም ጭምር ነው የሚለካውና አንተ ባለህበት ሚኒያፖሊስ ተሰባስባችሁ እንደ ምርጫና ዝንባሌያችሁ በኪነ ጥበብ ለራሳችሁ ስሜት ከምታደርጉ ባሻገር ማህበረሰቡ ውስጥ አዋንታዊ ድርሻ ያለው እንቅስቃሴ ነውና እንዲህ ያለው ጅምር ራቅ ብለህ ዋናው ባህር ወጥተህ ነውና ይሄን እያየህ አለኸው በአዋንታዊነት የሚታየው ይሄን ጅምራችሁን ጨምረ ምን ትታዘባለህ? ምናልባት አዲስ አበባ ቢሆን በተለየ መልኩ የሚሰሩ በርከት ያሉ ነገሮች ፈጥኖ ከአእምሮህ ይመጡ ይሆናል። የስደት ህይወት እንደ ማህበረሰብ ለመቀራረብ መሞከር በምርጫና በዝንባሌ የሚወዱትን ነገር ማዘውተር እነኝህ ውስጥ እስኪ የኪነ ጥበብ ባለሙያዊን ሱራፌልን አምጣለን። አዎ ትልቅ ጥያቄ ነው። እኔ ያው ለጊዜው አንድ አምስት ዓመት በሚፈጅ ትምህርት ነው የመጣሁት። አሁን ሶስተኛ ዓመቴ ላይ ነኝ። ግን እንደመጣሁኝ በእውነት የኪነ ጥበብ እንቅስቃሴ ያለ ወይ እንዴት ነው? በተለይ ባህል የሚጫወተው ሚና አለ እና ከተወሰነ አስተሳሰብ አንጻር ማለት ነው ልክ እንደመጣው የፍኖተ ጥበብን እንቅስቃሴ እዚህ ስሰማ በጣም ነው ደስ ያለኝ እና እነሱ ጀምረው ያሳደጉት ትልቅ ነገር ነው እና በሚገርም ሁኔታ የኪነ ጥበብን ሰዎች የዚህ በባዕድ ሀገር የመኖር ነገር በስፋት እየተስተዋለባቸው ነው። ምክንያቱም እነሱም የህብረተሰቡ አካል ስለሆኑ በተለያየ ምክንያት ከሀገር ውጭ ይወጣሉ እና እዚህም አሉ ወጣቶች ኢትዮጵያ፣ አብረናቸው ቲያትርን ሰራ የነበረ አሁን ራቅ ብለው እንደገና ከዚህም በፊት በዚህ ኪነ ጥበብ ውስጥ የሚሳተፉ አሉ። በተለይ ኪነ ጥበቡን ይዞ በተለያየ አስተሳሰብ የተራራቀውን ህብረተሰብ እንዴት ማቀራረብ ይቻላል፣ እንደገና ደግሞ እዚሁ እየተወለዱ የሚያድጉ ልጆች አሉ እና ከማንነት ሳይነጠሉ ምን አይነት አዲሱን ህብረተሰብ እንዴት ነው ተቀላቅለውት የሚያድጉት የሚለውን ነገር ስታይ መሰረታቸውን እንዳይለቁ በማድረግ ሂደት ውስጥ ብዙ ሚና መጫወት ይችላል ኪነ ጥበብ። እና በዛ ውስጥ ተሳትፎ ለማድረግ እድል በማግኘቴ ደስ ብሎኛል። ሲመስለኝም ኪነ ጥበብ ላይ በማተኮራችን ይመስለኛል ብዙ ሰዎችም ለማሰባሰብ ለመጥራት እድል ያለን እና ይሄ ነገር ይቀጥላል ብዬ አስባለሁ በተለይ የባህል ተቋም በማቋቋም ረገድ ብዙ ነገር እየወጠንን ነው ያለ ነው። ያ የባህል ተቋም ህጻናቱን፣ ጎልማሳውን እንዲሁም ደግሞ አዛውንት አረጋውያንም ጭምር በጣም በሚያሳዝን ሁኔታ እዚህ ሲመጡ ብዙ አረጋውያን ራሱ ኢትዮጵያውያን አረጋውያን በሀሳብ የመጎዳት ነገር አለ። ከህብረተሰብ የመነጠል ነገር አለ። ያለመዱት ነገር ውስጥ ነው እና ያንን ማህበረሰብ በመፍጠር ነው ቀጣይነታችንን ማረጋገጥ የምንችለው እንደ ህብረተሰብ ማለት ነው እና በዛ ሂደት ውስጥ እንግዲህ ብዙ የቤት ስራ መሰራት አለበት። በሰሜን አሜሪካ እኔ እንኳን ብዙም ገና ላውቀው ነው እየሞከርኩ ያለሁት ግን በብዙ አቅጣጫ በኖሩት የታሪክ ሸክሞቻችንም አንጻር ወደኋላ ሄደን ታሪካችንን ከምንግባባባቸው እይታዎች አንጻር ክፍፍሎች በጣም አሉ እና እነዛን ደግሞ ተቀራርቦ ውይይትም ለመፍጠር እንዲህ አይነት ቦታዎች መገንባት አለባቸው እና በዛ ውስጥ እየበኩል የለ ነገር ነው ለማድረግ እየሞከርኩ ያለሁት። አንዱ እንግዲህ ይኸው ያሉትን ሰዎች ከማድነቅ ይጀምራል። ኢትዮጵያ እያለሁኝ በዚህ በሬዲዮ ፕሮግራሞቻችን ላይ ጀግኖቻችንን እና ክብር የሚባል ፕሮግራም ነበረን። ከየህይወት መስመሩ የመጡ ብዙ ሰዎችን አክብረናል፣ ሴሌብሬት አድርገናል እና ያንንም ነገር ደግሞ እዚህ ሳይ ደስ ብሎኛል። ስለዚህ እኔ እንደ ግለሰብ ማዋጣት ያለብኝን ማዋጣት ደስ ይለኛል። ብዙ ጊዜ ኃላፊነት ይሰማኛል ብዬ ያስባለሁኝ። ስለዚህ ሁሉም ደግሞ እንደዚህ ወርውር፣ የእጅህን ዘገር እንዳለው ደበበ ሰይፉ፣ ሁላችንም ዘገራችንን ከወረወርን፣ ጠጠራችንን ከጣልን ጥሩ ህንጻ ይገነባል ብዬ አስባለሁ። የማህበረሰብ የ የባህል ህንጻ ማለት ነው። ግሩም ነው። በልባችሁ ቀድማችሁ የገነባችሁት ይመስላል ጀምራችሁ። ብዙ የሚያበረታታ ነው። ለዛሬ ለክብር ለእውቅና ያበቃችሁት ተሾመ ነው። ምክንያታችን ያነገስ ነው ብላችኋል። ምናልባትም በአንተ በግል ቆይታ፣ በተለይ ደግሞ በተማሪነትም ከዚህ ቀደም በሰራሃቸው ስራዎች ዙሪያ ወደፊት በሌላ ፕሮግራም እንደምንገናኝ ተስፋ አድርጋለሁ። የምርጫ ሰዓት ይሁን ቀጣዩ ጥሩ ነው። በአንተ ዜማ ነው የምንሰናበተው የፍኖተ ጥበብ ማዕከል የአመቱ ታላቅ ሰው በሚል ለአክብሮት ያበቃህ ተሾመ አሰግድ፣ የብዙዎች አድናቂዎች ድምፅ እንደሚስማማ ተስፋ አደርጋለሁ። ከፍነት ጥበቦች ጋር አቶ ሙልጌታ አራያ የማህበሩ ሊቀመንበር፣ ስራፌል ወንድሙ የቦርዶ አባል እንግዶች፣ የሶስታችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። እኔ በጣም እናመሰግናለን። አብላ ይህን አጋጣሚና እድል ስለሰጠህ እናመሰግናለን። እንግዲህ አድማጮቻችን፣ እስከ ማጠቃለያ ዜናው ፕሮዲሰሩን ቴሌላይን ቤክን ይዘን አዘጋጆቹ አሉ አከበደና እኔም አዲሱ አበበ ከተሾመ ዜማ ጋር እንተዋችኋለን። ስታሺዞ ትርልብላይነዳጂ Se uspaisho, tarnalp nalga dazi Aita pamby ki zemi daf nalgi Aita pamby ki zemi daf nalgi Aita pamby ki zemi daf ድንቅ ምሽት እንዳሳለፋችሁ በመተማመን የማጠቃለያ ዜና አላሰማችሁ። በኢራን ይቅርታ። በኢራን በዩናይትድ ስቴትስና በአውሮፓ ህብረት መካከል የሚካሄደው ድርድር ለሁለተኛ ቀን ተራዝሟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የኢራናቻቸው ሞሐመድ ያቫድ ዛሪፍና የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካትሪን አሽተን ዛሬ ኦማን ዋና ከተማ ማስካት ላይ ተሰብስበዋል። በኢራን የኒውክሌር መርሃ ግብር ላይ ስምምነት ላይ ለመድረስ በዓለም አቀፉ ማህበረሰብ የተቀመጠው ቀነ ገደብ በሁለት ሳምንታት ጊዜ ይጠናቀቃል። የበርሊን ግንብ የፈረሰበትን ሀያ አምስተኛ ዓመት በሥነ ሥርዓቱ ላይ የተገኙት አንጌላ መርከል ለግንቡ መፍረስ የታገሉትን ሁሉ አሞግሰዋል። ሶሪያና ኢራቅ ውስጥ ሰፋፊ ግዛቶችን ይዞ እየተዋጋ ባለው እስላማዊ መንግሥት ወይም አይሲል እያለ ራሱን በሚጠራው ጽንፈኛ ቡድን ላይ ትናንት የዩናይትድ ስቴትስ ጦር ባደረሰው የአየር ድብደባ ቁልፍ የጅሃድ መሪዎቹን ቢያጣም ቡድኑ እዙን ፈጥኖ እንደገና ያዋቅራል ሲሉ አንድ የእንግሊዝ ከፍተኛ ወታደራዊ ባለሥልጣን አስጠንቅቀዋል። ማጠቃለያው ይኸው ነበር። ጤና ይስጥልኝ። መልካም ምሽት። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሦስት ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ መጀመሪያ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በልዩ ዝግጅታችን፣ በምድበኛው ደግሞ ከሦስት ሰዓት ላይ በሚተላለፈው ፕሮግራም መልሰን እስከምንገናኝ አሉላ ከበደና አዲሱ አበበ ነን። ሰላም